ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 971 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ በሥርዓተ ፀሐይ ውስጥ ያሉ ፕላኔቶች ሁሉ የየራሳቸው ከባቢ አየር አላቸው። ይሁንና የከባቢ አየራቸው ተፈጥሮና ይዘት እንደየፕላኔቱ ይለያያል። መረጃዎች እንደሚጠቁሙት ጠጣር ወይም ተረስተሪያል የሚባሉት ማለትም የውስጥ ወይም ኢነር ፕላኔት የሚባሉት ፕላኔቶች ከባቢ አየራቸው ከባድ ጋዞች ወይም ሄቪየር ጋዝ እና የጋዝ ድብልቆች የተሞሉ ናቸው። ይህ ማለት እንደ ካርቦን ዳይኦክሳይድ፣ ናይትሮጅን፣ ኦክስጅን፣ ኦዞን፣ አርገን ያሉ ጋዞች ይበዙባቸዋል ማለት ነው። በተቃራኒው ትልልቆቹ ውጫዊ ፕላኔቶች ደግሞ ሃይድሮጅንና ሂሊየም የበዛባቸው ናቸው። ቢያንስ የውስጥ ፕላኔቶች የሚባሉትን ታሪክ ስናይ ከባቢ አየራቸው ከተፈጠሩበት ጊዜ አንስቶ በለውጥ ሂደት ውስጥ እንደሆነ ይገመታል። ለምሳሌ የመሬት ከባቢ አየር መጀመሪያ አካባቢ ምናልባት የቬኑስን ከባቢ አየር ሳይመስል አይቀርም ነበር ተብሎ ይገመታል። ማለትም የካርቦን ዳይኦክሳይድና የናይትሮጅን ድብልቅ ነበር ማለት ነው። በምድር ላይ እየተካሄደ የቆየው ፎቶሲንተሲስ ካርቦን ዳይኦክሳይድን በረጅም ጊዜ ሂደት እየቀየረ በከባቢ አየር ውስጥ 0.01 በመቶ የነበረውን ኦክስጅን ዛሬ ወዳለበት 21 በመቶ አሳደገው። የምድር ከባቢ አየር ለሕይወት መኖር የበለጠ ምቹ እየሆነ የመጣው በረጅም ጊዜ ሂደት ነው ማለት ነው። እስካሁን ባለው መረጃ በከባቢ አየሯና በውኃና መሰል ነገሮች መኖር ከሥርዓተ ፀሐይ ፕላኔቶች መካከል ብቸኛዋ የሕይወት መኖሪያ ነች ማለት ይቻላል፣ መሬት ሕይወት የሚለው ቃል ፍቺ በእኛ በምድር ነዋሪዎች አፈታት ከተፈታ ማለት ነው። ሰላም ጤና ይስጥልን ክቡራትና ክቡራን የሀገር ልጆች እንዴት ከረማችሁ? እነሆ ከምድር እስከ ህዋ ተጀመረ። ኤፍ ኤም አዲስ 97 ነጥባን የፕሮግራሙ አዘጋጅና አቅራቢ ጌታቸው መላኩ ነኝ። አብረን እንቆይ። ቀደም ሲል በመንደርደሪያ የጠቆም ለማድረግ እንደሞከርኩት የዛሬው ርዕሰ ጉዳያችን ስለ ከባቢ አየር ነው። እንደ አብይ ትኩረት የምንወስደው የመሬትን ከባቢ አየር ቢሆንም በሌሎች ፕላኔቶች ላይ የሰው ልጅን ወይም ሕይወትን ለማኖር ምን እየተሠራም እንደሆነ ለመዳሰስ እንሞክራለን። በዛሬው ፕሮግራማችንም ሙያዊ ማብራሪያ እንዲሰጡን ከኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ከዘርፉ ባለሙያ ጋብዘናል። በዚሁ ዘርፍ ተመራማሪ ናቸው። ዶክተር ገመቹ ፋንታ እባላለሁ። በስፔስ ሳይንስ እንድ ጂኦስፓሻል ኢንስቲትዩት ተመራማሪ ነኝ። የአትሞስፌሪክ እንድ ክላይሜት ሳይንስ ዩኒት ሊደር የመሬት ከባቢ አየርና የራሷም የመሬት ባህሪና ይዘት ሕይወትን ለማኖር ምቹ በመሆናቸው የሰው ልጅን ጨምሮ የተለያዩ ሕይወት ያላቸው ነገሮች ለመፈጠር እና ለመኖር ምክንያት ሆነዋል። ለመሆኑ በባለሙያዎቹ እይታ ከባቢ አየር ምንድን ነው? ዶክተር ገመቹ ከባቢ አየር ማለት ምን ማለት ነው? አንድ ፕላኔት በራሱ ዙሪያ ያሉት ጥቃቅን ነገሮች ወይም ደግሞ በእንግሊዝኛው ሞለኪውልስ ይባላሉ። አሁን ለምሳሌ የምድርን ከወሰድን የምድር ከባቢ አየር በተለያየ ከፍታ ይወሰናል። ይህም በከፍታው መጠን የተለያየ ነገሮችን ይይዛል ማለት ነው። አየር ውስጥ ያሉ ነገሮች ማለት ነው። ለምሳሌ ብንወስድ ትሮፖስፌር ወይም የመጀመሪያው ከላይኛው መሬት እስከ አስር አንዳንዴ እስከ አስራ አምስት ሊሄድ ይችላል ኪሎ ሜትር ድረስ ያለው አየርን ብንወስድ በውስጡ የያዛቸው ነገሮች ኦክሲጂን ወደ 28 ፐርሰንት እንደዚሁ በከፍተኛ መጠን ከሰባ በላይ ናይትሮጂን አለው። ካርበን ዳይኦክሳይድ የሚባል ንጥረ ነገር አለ እና ሌሎችም ግሪንሃውስ ጋዝስ የሚባሉ አሉ። እንግዲህ በተለያየ ሌየር የመጀመሪያው ሌየር እንዳልኩት ቶፖስፌር ለሰው ልጅ ከመጀመሪያው ጀምሮ ማለት ነው። ለሰው ልጅ ብቻ ሳይሆን ህይወት ላላቸው ነገሮች በጣም ወሳኝ የሆኑ ንጥረ ነገሮችን የያዘ ነው ማለት ነው። ለዛ ነው የከባቢ አየር በጣም አስፈላጊ ነው የሚለው። ከዛ በላይ ስንሄድ ደግሞ ህይወት ለመኖር ብቻ ሳይሆን የምንጠጣው ውሃ የሚዘንብበት ትነቱ ከመሬት ከውቅያኖሶች፣ ከምንተነው ውሃው ተጠራቅሞ ደመና ሆኖ የሚመለስበትም ክፍል ነው። አዎ፣ አንተ እንዳልከው እንግዲህ ብዙ ሳይክሎች አሉ። አሁን አንተ ያልከው ሃይድሮሎጂክ ሳይክል እንለዋለም ወይም ደግሞ የውሃ ዑደት። እንግዲህ የውሃ ዑደት አንዱ ሂደት ነው፣ በዚህ ከባቢ አየር ውስጥ የሚገኘው ማለት ነው። ሌሎች ግን አሉ እነ ካርበን ሳይክል። ካርበን ሳይክል ስል ለምሳሌ በከባቢ አየር ውስጥ የካርበን ዳይኦክሳይድ መጠን አለ። ያንን መጠን ባለበት ካልቆየ ከጨመረ ወይ ከቀነሰ ጥሩ ያልሆኑ ነገሮች ሊያመጣ ይችላል። ለምሳሌ እንደ ሙቀት መጨመር ማለት ነው። ካርበን ሳይክል የምንለው ማለት ነው፣ ከከባቢ አየር ውስጥ አትክልቶች ምግብ ለማዘጋጀት ይጠቀሙበታል። የወስዱትና ግማሹን ያው እኛ የምንመገበው የእነሱ ተዋጽኦ ነው ማለት ነው። ከዛ የወስዱትና ግማሹ ወደ መሬት ውስጥ ይገባል፣ ግማሹ ደግሞ ለሌሎች ነገሮች ይውላል፣ ተመልሶ ወደ ከባቢ አየር ይመለሳል ማለት ነው። ናይትሮጂን ሳይክል የሚባል አለ። ከከባቢ አየር ውስጥ ይወሰድና ወደ ፕላንት ለጊምነስ ፕላንትስ የሚባሉ አሉ። ድርብ ግርባብ ነው። አዎ፣ ሁለት እንትን ያላቸው ማለት ነው። እንደ ባቄላ፣ አተር የመሳሰሉት። እነ ባቄላ አተር ስራቸው ላይ ይሄንን ለውጥ የሚያካሂድ አለ ከሌሎች ባክቴሪያ ጋር ተያይዞ ማለት ነው። መሬት ላይ እንዳለው ሁሉ ከባክቴሪያዎችም ጋር ትብብር አለ። ዲፍረንት አይነት ትብብር፣ ኮመንሳሊዝም፣ ሙቹዋሊዝም እንለዋለን። አንዳንዱ ለጋራ ጥቅም ሲባል፣ አንዳንዱ ደግሞ አንደኛው ይጠቀማል፣ አንደኛው ግን ዝም ብለው ይኖራል። እንደዚህ አይነት ማለት ነው። ከዛ ባለፈ ግን ፓራሲቲዝም የሚባል አለ። እንደ ፓራሳይቱ ነው አትክልት ወይ እንስሳ ላይ ተጣብቆ የሚኖር ማለት ነው። እንግዲህ ከነዚህ ውስጥ ስናይ ይሄን ናይትሮጂን ሳይክል የሚያከናውኑ ባክቴሪያዎች ሙቹዋሊዝም የሚለውን እነሱ ከአትክልቱ የሚያገኙትን ምግብ ያገኛሉ ባክቴሪያዎቹ ባክቴሪያዎቹ ደግሞ ናይትሮጂንን ለአትክልቱ በሚጠቅም መልኩ ያዘጋጃሉ ማለት ነው። ከዛ የተረፈው እንግዲህ ያው የሰው ልጅ የሚመገባል። ናይትሮጂን ለሰውነታችን አስፈላጊ ነው። ሌሎች እንስሳቶች የሚመገቡታል። ተመልሰው ወደ አትሞስፌር ይገባል። ይቀጥላል ዑደቱ ማለት ነው። ልክ እንደዛ ብዙ አይነት ሳይክሎች አሉ። እንግዲህ መሬት ላይ ይሄንን ሳይክል ይሄንን ዑደት በአርቲፊሻል ወይም ደግሞ በሰው ሰራሽ በሆነ መልኩ መስራት ከቻልን ወደ ሌሎች ፕላኔቶች መውሰድ እንችላለን ማለት ነው። ይሄ ምክንያቱ ምንድን ነው? ሌሎች ፕላኔቶች ለህይወት ተስማሚ የሆነ ከባቢ አየር የላቸውም። ሊኖር ይችላል ከሶላር ሲስተም ውጭ ከወጣ ብዙ ፕላኔተሪ ሲስተሞች አሉ፣ ስታር ሲስተሞች አሉ። የለም ማለት አንችልም። ግን እስካሁን ሰው የደረሰበት ተጨማሪ ስራ ሳይፈልግ በራሱ ህይወትን ማቆየት የሚችል ፕላኔት የለም። እስካሁን አልተገኘም። ሊኖር እንደሚችል ነው የሚተነበየው እንጂ፣ ምክንያቱም በዚህ ትልቅ ዩኒቨርስ ውስጥ ብቻችንን ብለን ማሰብ ከባድ ቢሆንም ማለት ነው። ግን እያወቅ ነው እስካሁን ይሄ መሬት ላይ ያለውን እነኚህ እንግዲህ ቅድም ያልኳቸው ዑደቶች የውሃ ዑደት፣ የካርበን ዑደት፣ ሌሎች ኢሌመንቶች፣ እነዚህን መስራት ከቻልን ወደ ሌሎች ፕላኔቶች ወጥተን መኖር እንችላለን ማለት ነው። አሁን ለምሳሌ በተለያየ ሀገሮች እየተሞከረ ነው መሬት ላይ ማለት ነው። እስካሁን ባለው የሕዋ ምርምር ታሪክ የሰው ልጅ ከመሬት ከባቢ አየር ወጥቶ እስከ ጨረቃ መጓዝ ችሏል። በተደጋጋሚ በመጓዝም በጨረቃ ላይ መመላለስ ተችሏል። ነገር ግን እነዚህ ጉዞዎች የተደረጉት ለመኖር አስፈላጊ የሆኑ ነገሮችን ደርሶ ለመመለስ የሚበቃውን ያህል ስንቅ በመያዝ ነው። ይህ እየተገለጸ ያለው አዲሱ ምርምርና ጥረት ግን ከዚህ የተለየ ነው። ሕይወትን ማኖር የሚያስችሉ ነገሮች ልክ መሬት ላይ በተፈጥሮ ዑደት እንደሚሰሩ ሁሉ በሌሎች ፕላኔቶች ላይም በሰው ሠራሽ አሰራር በማስጀመር በቋሚነት ማስቀጠል መቻልና ሕይወትን ማኖር የመቻል ምርምር ነው። ባዮስፌር ዋን መሬት ነች። እነኚህ ቅድም ያልኳቸውን ዑደት ይዛ የምትገኘው ፕላኔት መሬት ነች። ስለዚህ የባዮስፌር ዋን የተፈጥሮ ባዮስፌር ነች ማለት ነው። ባዮስፌር ማለት ሕይወት ያላቸውን ነገሮች የምትገኝ ፕላኔት ማለት ነው። የሰው ልጅ በቁጥርም እየበዛ ነው። የሰው ልጅ ፍላጎትም እየጨመረ ይሄዳል። ቴክኖሎጂ እያደገ ይሄዳል። ስለዚህ የሰው ልጅ ከመሬት ውጪ ወጥቶ መኖር የሚችልበትን ሁኔታ እያም እየተመቻቸ ነው ማለት ነው። ምክንያቱም ቴክኖሎጂው ራሱ ይመራሃል። ስለዚህ ማርስን ብንመለከት አብዛኛው የማርስ ከባቢ አየር በካርበን ዳይኦክሳይድ የተሸፈነ ነው። ስለዚህ ከፍተኛ የሆነ ሙቀት ነው ያለው። ህይወት ያለው ነገር የለም። ስለዚህ ለሰው ልጅ አስፈላጊ የሆኑት ንጥረ ነገሮች፣ ቅድም ያልኳቸው ከአትክልቶች የሚገኙትን ነገሮች ማግኘት አይቻልም። አሁን ባለው ሁኔታ ማለት ነው። ሌሎችም ፕላኔቶች ብንመለከታቸው እንደዛው ነው። እስካሁን ያው ህይወት ያለውን ነገር ሲፈልጉ ነበረ ሳይንቲስቶች። ህይወት ያላቸው ነገሮች እዛ አሉ ወይ የሚለው ነገር ነበረ ህይወት ያላቸውን ከመፈለግ ይልቅ ደግሞ ለምን ህይወት ያለውን ነገር ወደዛ እንወስድ የሚልም ደግሞ በትይዩ እየተሰራ ነው ማለት ነው። ለወደፊት የታሰበው ምንድን ነው? የባዮስፌር ዋን አይነት። ባዮስፌር ዋን ይቺ ምድር ነች ብያለው። እየሞከሩ ነው አሁን የአሜሪካውን በ1994 ባዮስፌር ቱ ሞክረው ነበረ። በአስፌርቱ የራሱ የሆነ ቅድም ያልኩት ውደቶች ያሉት ውሃ እዛ ውስጥ አንዴ ነው የሚገባው። ልክ እንደ ግሪን ሀውስ አይነት ነው። ካርበን፣ አትክልቶች አሉ። ሌሎች እንስሶችንም ይዘው ነው የገቡት። የተወሰነ ሰው ነው ለሁለት አመት ብለው ነው ይሄንን ፕሮጀክት ይዘው ይሄንን ሰርተው ሰዎችም ገብተውበታል ማለት ነው። ማለት የተለያየ ስራ ነው ያላቸው ሰዎቹ። ግማሹ አትክልትን መንከባከብ ነው፣ ውደቱን ጠብቆ እንዲሄድ ማድረግ ነው። ግማሾቹ እንስሳ ነው የሚያረቡት። እንግዲህ የሰው ልጅ ይሄንን በተፈጥሮ የተሰጠንን ነገር መስራት ይችላል ወይ ከውጭ የተለየ ነገር ሳያገኝ ማለት ነው። ምክንያቱም መሬትን ብትወስድ ከፀሐይ ብርሃን የምንወስደው ብርሃን ብቻ ነው የምንወስደው፣ ሌላ ምንም የምንወስደው ነገር የለም። ግን እቺ መሬት የራሷ የሆነ ዑደቶችን ተከትላ ህይወት እንዲቀጥል እያደረገች ነው። ልክ እሱን ለመስራት የተለያዩ ሙከራዎች ተደርገዋል ማለት ነው። ባዮስፌር ቱ አንደኛው ነው። ግን ባዮስፌር ቱ ሙሉ በሙሉ አላማውን አላሳካም። ምክንያቱ ብዙ ነው። በእርግጥ የተጠቀሰው ግን ምንድን ነው? አንደኛው አንደኛ ሰዎች ራሳቸው እዛ ውስጥ ያሉ ሰዎች ተግባብተው ይህንን ስራ መስራት ይችላሉ ወይ? ለረዥም ጊዜ ነው አብረ የምትሆነው ነው። የሚሰሩት ስራዎች ላይ መስማማት ያስፈልጋል። ይሄ ሶሻል አስፔክት አለው። ሌላኛው ይሄንን ውደት ደግሞ ማስቀጠል ይቻላል ወይ ከሌላ ከባቢ አየር ፍጹም ተነጥሎ ማለት ነው። ምክንያቱም አሁን ለምሳሌ አራት መቶ ሚሊግራም ፐር ቮሊዩም ያለው ካርቦን ዳይኦክሳይድ ብቻ የሚፈለግ ከሆነ እዛ ውስጥ ያንን ብቻ ማቆየት መቻል ማለት ነው። አንፎርችኔትሊ ይሄ ሙከራ ከትንሽ ጊዜ በኋላ አንደኛ ሰዎቹ አልተግባቡም። ሁለተኛ ደግሞ የካርበን ዳይኦክሳይድ መጠን ከሚፈለገው በላይ ጨመረ፣ ከኦክሲጂኑ በላይ ማለት ነው። ኦክሲጂኑ በጣም እያነሰ ሄደ፣ ሰዎቹ ወደ መድከም ሄዱና ከዛ በኋላ ኤክስፐሪመንቱ ተቋረጠ ማለት ነው። ለሁለተኛ ጊዜ ሙከራው እንደገና አንስተውት ነበረ። አሁንም ሙከራው እንደውም የሁለተኛው ወደ ቢዝነስ እንቀይረው በሚል ከአንድ ወር ነው ከዛ በኋላ ሊቋረጥ ችሏል ማለት ነው። ስለዚህ እስካሁን ይሄን ተፈጥሯዊ ሂደት በትክክል ከመሬት ውጭ የሰራ የለም ማለት ነው። እነዚህ የምርምር ሂደቶች እንዳጠቃላይ በዓለም ላይ እየተሰሩ ያሉ ነገሮች ናቸው። ይህን በተመለከተ ኢትዮጵያ ውስጥስ ምን እየተሠራና እየታሰበ ይሆን? እኛ እንግዲህ በዚህ ውስጥ የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አንደኛ የምንሰራው ምንድን ነው? ለወደፊቱ የምንልካቸው ወይ ሰዎች ልልቅ እንችላለን ለሙከራ የተለያዩ ነገሮች። ስለዚህ ይሄንን ሙከራ እንሰራለን ማለት ነው። ምን ያክል ካርበን ዳክሳይድ ለሰው ያስፈልጋል? ምን ያክል ኦክሲጂን ያስፈልጋል? ምን ያክል ሌሎች ንጥረ ነገሮች ያስፈልጋሉ? እነኚህንስ በአንድ ፍጹም በተለየ አካባቢ ውስጥ ማስቀመጥ ይቻላል ወይ? እሱም ማድረግ ከቻልን ልክ እሱን ወስደን ወደ ሌላ ቦታ ማስቀመጥ እንችላለን ማለት ነው። ሌላ ፕላኔት ብቻ አይደለም የሰው ልጅ ለወደፊቱ ይሄዳል የሚባለው። ከመሬት ከባቢ አየር ላይ መሬት አካባቢ ያሉት ሞለኪሎች አሉ፣ ኤለመንቶች አሉ፣ ብዙ አይነት ኤሮሶልስ የሚባሉ ጥቃቅን እንትኖች አሉ፣ እነ ግሪንሃውስ ጋዝስ የሚባሉ አሉ። ለወደፊቱ እነኝህን የያዘ ነገር ወስደን ወደ ሌላ ፕላኔት ብቻ ሳይሆን አትሞስፌር ላይ ከፍ ብለን ካስቀመጥን፣ ለምሳሌ ድንገተኛ የሆነ ሰው ሰራሽም ሆነ ተፈጥሯዊ የሆነ ነገር ሲመጣ ሰዎችን ወደዛ ወስደን ማስቀመጥ እንችላለን ነው። አንዱ እሱ ነው። ማትረፍ እንችላለን ማትረፍ እንችላለን። ሌላኛው ቱሪዝም ነው። ሰው ወደዛ ወጥቶ መዝናናት ይፈልጋል። ለምን? ከባቢ አየር በጣም ሕይወታችንን ያቆየ እሱ ነው። በሌላ ጎን ደግሞ ስታየው ሌሎች ፕላኔቶችን በግልጽ እንዳናይ አሁን ወደዛ ከአትሞስፌር ወይም ደግሞ ከከባቢ አየር ውጭ ስትሆን በግልጽ ይታያሉ። የህዋ አካላት በቀላሉ በግልጽ ማየት እንችላለን። እዚህ ግን የእኛ ከባቢ አየር በጥራት እንዳናይ ያረገናል ያረገናል። ስለዚህ አሁን ሰዎች ስፔስ ቱሪዝም የሚባለው ማለት ነው ወደዛ ወስደን በቱሪዝም መልክ እዛ እየተዝናኑ ብዙ ብር ከፍለው አይተው ተፈጥሮን አደንቀው እይታቸውም ይሰፋል። ምክንያቱም አንዳንድ ሰው ያለው ሁሉ ነገር እዚህ ብቻ መሬት ላይ ብቻ ይመስለናል። ብዙ ነገሮች እንዳሉ የሀሳብ ጥልቀትም ያመጣልናል ማለት ነው። ስለ ሳይንስና ቴክኖሎጂ እድገት ብዙ የሳይንስ ልብ ወለዶች ተጽፈዋል፣ ፊልሞችም ተሰርተዋል። ስለ ህዋ ላይ ህይወትም እንዲሁ ሲሰሩ ቆይተዋል። አንዳንድ የሳይንስ ልብወለዶች ከዘመናት በኋላ እውን ሆነው የታዩበት ሁኔታም አለ። ታዲያ ይህ የሰው ልጅ ህልምና ያየናቸው ሕይወትን በህዋ ላይ የሳይንስ ልብወለዶችና ፊልሞች እውን ይሆን ይሆን? ለማንኛውም የሰው ልጅ ጥረት ቀጥሏል። ለወደፊቱ የሚታሰበው እነኚህ ሆቴሎች ልክ የምድር ከባቢ አየር እንዳለቀ እዛ ላይ ይቀመጥና ሆቴሎች ይሰራሉ ልክ እንደ አሁን ስፔስ ስቴሽን ሆነው ሚር የራሻ ነው። አሁን አይኤስኤስ ነው። የኢንተርናሽናል ስፔስ ስቴሽን ማለት የሁሉም የሁሉም የተውጣጣ ነው። ያኛው የመጀመሪያ ነው። ይሄ ስፔስ ስቴሽን ግን ምንድን ነው? ምግብ፣ ቁሳቁሶች ከዚህ ነው የሚላኩለት። በየሶስት ወሩ እንደዛ ይላክላቸዋል። ግን እሱ ሳይሆን ልክ ይሄንን ውደት መስራት ከቻልን እዛው ራሱን ችሎ እንዲቀር ራሱን እንዲችል ማድረግ እንችላለን ማለት ነው። ሆቴሎች ተንሳፋፊ ሆቴሎች ልክ እንደ ሳተላይት የሚንሳፈፉ ይሰራሉ፣ ለወደፊቱ ማለት ነው። አሁን እየተጀመረ ነው። ግን ወደ ሌላ ከሚሄዳችን በፊት ዶክተር፣ እዚህ ጋር አንድ ማንሳት የምፈልገው ነገር እነኚህ እውደቶችን በእኛ አካባቢ አየር ውስጥ ያሉ እውደቶችን መስራት ከቻል ህይወትን ማኖር እንችላለን። ግልጽ ነው ግን ከሁሉ ነገር በላይ እነኚህ ውህደቶችን ለመስራት በተለይ በዚች በኛ ፕላኔት ወሳኝ ነገር ሆኖ ለህይወት መኖር ወይም ኤግዚስታንስ ወሳኝ ነገር ከሆኑ ነገሮች አንዱ ውሃ እንደሆነ ይታወቃል። አሁን ባለው ሁኔታ በእናንተ በሳይንሱ አለም የምጠረጥሯቸው እንዳሉ ሆኖ በኛ ሶላር ሲስተም ውስጥ ወይም በስርዓተ ፀሐይ ውስጥ ውሃ አለ ብለን የምናምነው ፕላኔት የለም። ይገባኛል፣ እንደነ የጁፒተር ሳተላይቶች የሚጠረጠሩ እንዳሉ አውቃለሁ ግን እስካሁን ፕላኔቶቹ ቢያንስ እነኝህ ደረቅ ምንላቸው ፕላኔቶች ላይ በቅርባችን ባሉት ፕላኔቶች ላይ ውሃ እንደሌለ ይታወቃል። ውሃ ከሌለ ይህን እኛ የምንላቸውን ዑደቶች ማስቀጠል ይቻላሉ? ምን ያክል ውሃስ ብንወስድ ነው እዛ የተፈጥሮ እዛው ያለ ውሃ ከሌለ ከዚችኛዋ ከኛ ፕላኔት ምን ያክል ውሃ ብንወስድ ነው እንደዚህ አይነት ዑደቶችን መፍጠር የምንችለው የሚል ጥያቄ እንደ አድማጭ ይሰማኛል። እኔ ምን መሰለህ አሁን ብዙ አይነት እንትኖች አሉ አካሄዶች አሉ። ውሃን አንደኛ ውሃን ለመፍጠር መሞከር አለ። ውሃን መፍጠር መሞከር ማለት ሃይድሮጂን እና ኦክሲጂን እነኚህ ሁለቱ ኤሌመንቶች ሲዋሃዱ ነው ውሃ የሚፈጥረው። ይሄንን ለመፍጠር ሙከራዎች ይደረጋሉ በላቦራቶሪ ውስጥ እዚህ ምድር ላይ ማለት ነው። ብዙ ሙከራዎች ተደርገው ተሳክተዋል። ግን ይህን ኤክስፐሪመንት እዛ ወስዶ ለመስራት አንደኛ ራሱ ኢለመንቶ ካፕቸር ማድረግ ራሱ አንድ ከባድ ነገር ነው ማለት ነው። ለወደፊቱ ግን አንድ የሚሞከረው ይሄ ነው። ሁለተኛ ምንሄድበት ፕላኔት ላይ ሃይድሮጂን እና ኦክስጂን በበቂ ደረጃ ሊኖረን ያስፈልጋል ያስፈልጋል። ሁለተኛ ደግሞ ውሃ ኖርማሊ እኛ እንደምንጠብቀው አይደለም። ባይዘወይ ፕላኔቶችን የምናቀው በጣም ኢሜንት ነው። የትኛውም ናሳም ብትል የትኛውም የጥናት አካል ሌሎችም ፕላኔቶች ተውና የእኛን እንኳ ጨረቃ ብትወስድ፣ ባይዞ የእኛ ጨረቃ ነው የምትባለው እ በምድር ዙሪያ የምትሽከረከረው እሷ ነች፣ ቅርቧ ማለት ነው። እሷን እንኳ ምን ያክል እንደምናቅ ትንሽ ነው፣ በጣም ትንሽ ነው የምናውቀው። ለዛ ነው አሁን በቅርቡ አይተ ከሆነ ብዙ ሳተላይቶች ወደ ሰባት ሳተላይት ባንዴ ተለቀዋል? ባለፈው አመት አመትም አልሞላውም። ለምን ጨረቃን እንዲያጠኑ ማለት ነው። ይህ ምን ለማለት ፈልጌ ነው? ውሃ በላይኛው አካል ብቻ አይደለም ሊኖር የሚችለው ከፀሐይ ብርሃን እና ከሙቀት ተደብቆ በአለቶች መካከል ሊኖር ይችላል። ልክኛ አንደርግራንድ ዶተር እንደምንለው አንደርግራንድ ወተር እንደሚባለው ማለት ነው። በተለያየ ጥልቀት ካልመረመር ናቸው በስተቀር በትክክል ይሄ ነው ብለን መናገር አንችልም። የተወሰኑ የተገኙ አሉ፣ ውሃ ማለት ነው። ግን ምንድን ነው የሚታሰበው አሁን ማርስ እንኳ ብትሆን በአለቶች መካከል አይስ ወይም ደግሞ በረዶ ሶሊድ ሆኖ ሊገኝ ይችላል ተብሎ ነው የሚታሰበው። ምክንያቱም አብሶሉትሊ አይኖርም ተብሎ አይታሰብም። ስለዚህ አንዱ ደግሞ ምንድን ነው ተደብቆ ያለውን ውሃ መጠቀም ነው። ይሄ ደግሞ ትልቅ ምርምር ያስፈልጋል። ወደ ታች ቆፍሮ በጥልቀት መመርመር ያስፈልጋል። እያንዳንዱም ፕላኔት ለዛ ነው አሁን ፕላኔቶቹ እየተጠኑ ያሉት ማለት ነው ያንን እስክናደርግ ድረስ ግን የተወሰኑ ሰዎችን ወደ ፕላኔቶች ወስደው የተወሰነ ጋሎን ውሃ ለአንድ ሰው የሚጠቅም ውሃ ማለት ነው። ለአንድ ሰው ይታወቃል፣ ምን ያክል እንደሚበቃው ማለት ነው። ያንን ውሃ ግን ሪሳይክል እያደረጉ መጠቀም፣ ምንም የሚጠፋ ነገር የለም ማለት ነው። በኤቫፖሬሽን የሚጠፋ ምክንያቱም ግሪን ሀውስ ጋዝ ውስጥ ነው። ምንም አይወጣም። ውሃ በኤቫፖሬሽን መልክም አይወጣም በምንም መልክ አይወጣም። ለዛ ነው አሁን ቅድም ያልኩት በአስፌርቱ አሁን አንዱ የተሞከረበት ምክንያት ምንድን ነው? ውሃ አይወጣም። ለሰዎቹ አንድ የሚጠቅማቸው ውሃ ይገባል። ለሰዎች ብቻ ሳይሆን፣ ለአትክልቶች፣ ለሌሎች እንስሶችም አብረው ገብተዋል። ከዛ በኋላ ያ ውሃ ምንም ወደ ውጭ የሚወጣ የለም ተመልሶ ሪሳይክል ይሆናል። በስርዓት ውስጥ እየተጣራ ተመልሶ ምግብ ይሆናል፣ እየተጣራ ተመልሶ ምግብ ይሆናል። አይወጣም ማለት ነው ይሄ እንግዲህ ለምንድን ነው ይሄ ጊዜያዊ መፍትሄ ተብሎ ነው የሚወሰደው? ሰውን ወደ ሌሎች ፕላኔቶች ለመውሰድ ማለት ነው። ልክ ሰው እዛ ካረፈ በኋላ ያልኳቸው ምን ያክል ሃይድሮጂን አለ፣ ምን ያክል ኦክሲጂን አለ፣ ምድር ውስጥ ውሃ ሊኖር ይችላል ወይስ አይችልም። ምድር ውስጥ ላለው ያው ማርስ ከሆነ ማርስ ውስጥ ማለት ነው። ሜርኩሪ ከሆነ ሜርኩሪ ውስጥ ማለት ነው። ቀስ በቀስ ደግሞ እዛ የሄዱ ሰዎች ይሄንን ተጠቅመው መደበኛ ለሰው ልጅ በሚጠቅም ለእንስሳት በሚጠቅም መልኩ ሊያስገቡት ይችላሉ የሚል ነው። ክቡራትና ክቡራን የሀገር ልጆች የዛሬውን አበቃን። የዚህን ቀሪ ሐሳብ ሳምንት እንመለስበታለን። ሐሳብ አስተያየታችሁን በ8266 እና በ982 ነጻ የስልክ መስመሮቻችን አድርሱን። ጌታቸው መላኩ ነበርኩ። መልካም ሳምንት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ